Voice of America VOA ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ሚያዝያ 9 2008 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች 140 ሰዎችን መግደላቸውን የኢትዮጵያ መንግስት አስታወቀ። 208 የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ 102 የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቴሌቪዥን ባደረጉት ንግግር በደረሰው ጥቃት መንግስታቸው ማዘኑን ገልጸው የመከላከያ ሰራዊቱ ጥቃቱን አደረሱ የተባሉትን የመሪላ ጎሳ አባላት ታጣቂዎችን እያሳደደ ነው ብለዋል። በዜናው ዘርዘር ያለ ዘገባ ይዘናል። በምሽቱ ዝግጅታችን ስለ ወልቃይት ጉዳይም እናነሳለን። ማንነት በስብከት የሚታመን አደለም። ማንነት በጥቅም የሚደለል አደለም። ማንነት በፍርሃት ተሸማቆ የሚቀር አደለም። ማንነት ራስህን መሆን ነው። እኔ አታላይ ዛፌ እባላለሁ። አለቀ። ሌላ አባት የለኝ። ይሄን አባት የሚያስቀይር፣ ይሄን ባህል የሚያስቀይር፣ ይሄን ስነ ልቦና የሚያስቀይር ሞትን እስካልሰራ ድረስ ሰው ይቀይራል ብዬ አላስብም። ከጎንደር አቶ አታላይ ዛፌን አነጋግረናል። ተንታኝም ይዘናል። ጉዳዩን የሚጠይቀው ህዝብ የህዝቡ ጥያቄ መሆኑን ማስረዳት አለባቸው ለሚያቀርቡበት ቦታ ሁሉ እና የህዝቡ ጥያቄ መሆኑን ለማስረዳት ደግሞ ከህገ መንግስቱ ጋር ተያይዞ በወጣ አዋጅ መሰረት ካለው ህዝብ አምስት በመቶ የሚሆነው ያህል ፊርማ ማሰባሰብ አለበት ይላል አንድ ቡድን። የህገ መንግስት ጉዳዮች አዋቂው ዶክተር ጸጋዬ አራርሳ ናቸው። ሰሎሞን አባተ ነኝ የማስተናግዳችሁ። የሰዓቱን ዋና ዋና የዓለም ዜና ሄኖክ ሰማግዜር ያሰማናል። እንደምናመሻቸው ሄኖክ ሰማእግዚር ነኝ ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች 140 ሰዎች መግደላቸውን የኢትዮጵያ መንግሥት አስታወቀ። ድንበር ተሻጋሪ ጥቃቱ በጋምቤላ የደረሰው በሜሪሌ ብሔር ታጣቂዎች አርብ እለት እንደሆነ የኢትዮጵያ መንግሥት መግለጫ አስታውሷል። በጋምቤላ የተገደሉት ሰዎች መካከል ሴቶችና ሕጻናት እንደሚገኙበትና ሌሎችም ታግተው ወደ ደቡብ ሱዳን መወሰዳቸውን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሼትድ ፕሬስ የዜና ምንጭ አስታውቀዋል። የሜሪሌ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት የኢትዮጵያ መንግስት ቃል አቀባይ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያን ጋር ግንኙነት የላቸውም ብለዋል። የኢትዮጵያ የመከላከያ ሰራዊት ስልሳ የሚሆኑ አጥቂዎችን መግደሉን የገለጹት አቶ ጌታቸው ወደ ደቡብ ሱዳን ተሻግረውም አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ዛሬ ማምሻውን ለኢትዮጵያ ህዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ መንግስታቸው በደረሰው ጥቃት ማዘኑን ገልጸዋል። በጋምቤላ ብሔራዊ ክልላዊ መንግስት በዜጎቻችን ላይ ከደቡብ ሱዳን የሙርሌ አርብቶ አደር ጎሳ አባላት በጣም አሰቃቂ የሆነ ግድያ እና ጭፍጨፋ ማካሄዳቸውን በዜናዎች በዜና አውታሮች የተገለጸ ነው። በዚህ ምክንያት ከዚህ በፊት በተለምዶ ይሄ የሙርሌ ጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችንን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በህጻናት ዘረፋ፣ የከብቶች ዘረፋ፣ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን ነገር ግን የዛሬው ለየት የሚያደርገው በርካታ ህጻናትንና እናቶችን አሁን በደረሰን መረጃ መሰረት ወደ ሁለት መቶ ስምንት የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ መቶ ሁለት የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በዚህ ጉዳይ ላይ በከፍተኛ ደረጃ ያዘነ መሆኑን ለተጠቂዎቹ ቤተሰቦች እንደዚሁም ደግሞ ለመላው የጋምቤላ ብሔራዊ ክልላዊ መንግስት ህዝቦችና ለመላው የሀገራችን ህዝቦች በከፍተኛ ሐዘን ስሜት ለመግለጽ እንፈልጋለን። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ እየገቡበት ገብተው የተነጠቁ ልጆቻችንን ያለአንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው፣ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ማምሻውን የሰጡት መግለጫ ነው። ሌሎች ዓለም አቀፍ ዜናዎችን ባጭሩ። በኢኳዶር በትናንትናው እለት በደረሰው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር 233 መድረሱ ተዘገበ። በጃፓን ሐሙስ እለት የተካሄደው የተከሰተው የመሬት መንቀጥቀጥ ተጨማሪ ርዕደቶች ተከትለውት በአደጋው የተጎዱን ፈልገው ለማግኘትና ሌሎች እርዳታዎችን ለመስጠት ሁኔታውን አስቸጋሪ አድርጓል። በስተመጨረሻም የብራዚል የህዝብ ተወካዮች የሀገሪቱ ፕሬዚዳንት ዲልማ ሩሴፍ በስልጣናቸው ይቀጥሉ ወይስ ይወገዱ በሚል ድምፅ ሲሰጡ ውለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ርስ በ22 ሜትር ባንድ በ13865 ኪሎ ርስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሚያዝያ 17 2008 ዓ ም ምሽት ፕሮግራም ነው። ጥቂት ጊዜ ካገኘን የአሜሪካን ፕሬዚደንታዊ ምርጫ ትንቅንቅ እንመለከታለን። ካሚኒ እሱን ኮንሰርቬቲቭ ነው፣ ብዙ ነገር ኤክስፐክት ልታደረግ አትችልም። ግን በብዙ ነገር ድሃን ናምን የሚረዳ ነገሮችም ያድርጓል። በሀገሩ ውስጥ ገቨርነር በነበረበት ጊዜ ቀኝም ቢሆንም ቅሉ በምንም በሰማይና ምድር ከነዚህ ከሁለቱ ስለሚሻል እሱ ከክሊንተን ጋር ከተወዳደረ ዜሪዜ ቻንስ በቃ ክሊንተን እንደምትሸነፍ ማለት ነው። ጃን ኬሲ ግን የፓርቲያቸውን ውክልናም ለማግኘት እጅግ ወደ ኋላ ናቸው። አሁን ዶክተር ጳውሎስ ሚልኪያስ ናቸው የሰማችኋቸው፣ የሚተነትኑልን የፖለቲካ ሳይንስ ጠቢብ ናቸው። የዘመናችንን ስጋቶችና የመረጃ ቴክኖሎጂም እንፈትሻለን በጣም በጣም በጣም በጣም የሚያሰጋ ሳይበር ዎርፌር ይሉታል። ማለት በኢንፎርሜሽን ቴክኖሎጂ ላይ ያለ ጦርነት እና ሳይበር ዎርፌር እንዳልከው ሞር በተገናኘን ቁጥር ሞር ኢንፎርሜሽን ቴክኖሎጂ በተፈጠረ ጊዜ ሞር ደግሞ ቀዳዳዎች ይከፍታል፣ አስ ቡድኖችም ሆነ ጠላቶችም ሆነ እንዲያጠቁ። አቶ ተሻገር ተስፋዬ በካሊፎርኒያው ሲሊከን ቫሌ መሐንዲስና ስራ ፈጣሪ ናቸው። የመረጃ ቴክኖሎጂውን አለም ሸጋ አድርገው ያውቁታል። በጥቂቱ ይናገራሉ። ቅድም ስለ ጾምም ስለ በገናም አልነገርኳችሁም። የበገናውን ሊቅ የሙዚቃውን መምህር መጋቤ ስብሐት ዓለሙ አጋን ይዤላችኋለሁ በምሽቱ። አሁን ግን የዘማሪ ብርሃን ሞላን ምስጋና ልጋብዛችሁ።

የኢትዮጵያ ክርስቲያኖች አብይ ጾም ላይ ናቸው። ስድስተኛው ሳምንት መግባቱ ነው። ለመሆኑ የዛሬው እሁድ ስያሜ ምንድን ነው? ወደ ሙያ ባልደረባዬ ንጉሴ አክሊሉ ስልክ መታሁና ንገረኝ አልኩት። ንጉሴን ብዙዎች በአባቱ ወጥቷል ሲሉ ዘአፈሊቅ ብዙዎች ደግሞ ራሱስ ቢሆን ይሉና አፈሊቅ ይሉታል። እንዲያው እዚህም እዚያም እንዲያ እያልኩ ስጠራው ብትሰሙ አዲስ እንዳይሆንባችሁ ነው። ንጉሴ ዘአፈሊቅ ይቀጥላል። የዛሬው እሁድ ምንድን ነው? ዛሬ ኒቆዲሞስ ይባላል። በኒቆዲሞስ ስም የተሰየመ ሰንበት ነው። ከዛሬ ጀምሮ እንግዲህ እስከሚቀጥለው ቅዳሜ ድረስ ያለው እስከ ሆሳና ድረስ ያለው ማለት ነው፣ ዋዜማው ድረስ ኒቆዲሞስ በመባል ይታወቃል። ያለፈው ሳምንት እና ስድስተኛው ሳምንት ማለት ነው፣ እሱ ገብርሄር ነበረ። ያው እንደምታውቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መቼም ስለ ስርዓቱ ሁሉ የተደነገገው ስርዓት ሁሉ ምክንያታዊና ተጨባጭ በእውነት ላይም የተመሰረተ ስለሆነ እያንዳንዱ ሳምንት የየራሱ የሆነ ስያሜ ያለው ምንድን ነው ኒቆዲሞስ ለመሆኑ ለምን በኒቆዲሞስ ተሰ የአይሁድ አለቃ ነው ኒቆዲሞስ። እና የክርስቶስን ትምህርት ሕይወት ሰጪነት ተቀብሎ ተገንዝቦ በሌሊት ወደ ኢየሱስ ክርስቶስ የሄደ ሰው ነው እና ትምህርት እንዲያስተምረው በዚያ በሌሊት ሄዶ ጥያቄ ያቀረበ በመሆኑ በዚህ ምክንያት እንደ እውቀትና ትምህርት የሚፈልግ ሰው ስለሆነ መታሰቢያነቱ በሱ ስም ተሰይሞ ሁልጊዜ ጾም በገባ በስድስተኛው ሳምንት ኒቆዲሞስ እያል እናስበዋለን። በዚህ ነው። ጾመ ድጓም ላይ እንደዚሁ ነው። የራሱ ቀለም አለው። ለኒቆዲሞስ ለወሳና የሚልና በዚህ ምክንያት መታሰቢያ ተደርጎለታል። በወንጌሉም ቢሆን ሌሊት የሚባል ጊዜ ላይ አጽንኦት ተደርጓልና ስለምን ይሆን ኒቆዲሞስ በሌሊት የሄደው ወደ ኢየሱስ ንጉሴ የማኅበረ ቅዱሳኑን አባ እስራት ደስታ ገብሩን ጋብዞ ነበር። ለምን በሌሊት ሄደ ቢሉ ስለ ሁለት ነገር ነው። አንድ ወደ ኢየሱስ ጉባኤ የሄደ አይሁዳዊ ሁሉ በድንጋይ ተወግሮ ይሙት የሚል ስለነበር ያንን ፈርቶ፣ በሁለተኛ ደረጃ ትምህርት በቀን አይን ባካና ነው ሕሊና ባካና ነው፣ ብዙ ነገር ያስባል። በሌሊት ግን ክት ነው ትምህርት ይካተትልኛ ብሎ በሌሊት ይሄዳል። በዚህ ምክንያት ያ ኒቆዲሞስ ወደ ጌታ ሄዶ አንተ ከእግዚአብሔር እንደመጣህ እናውቃለን፣ ሁሉ በእጅህ ሁሉ በደጅህ እንደሆነ እናውቃለን። የዘላለም ሕይወትን وكانت تجد ان تكون مجرد so مجرد مجرد مجرد ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ማለት ሰው እንደገና ከአባቱ አብራር ተመልሶ ከእናቱም ሐዘን አድሮ ወደዚህ ዓለም መጥቶ እንዴት ሊወለድ ይችላል አለ። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ ግን አይታወቅም። ከእግዚአብሔርም የሚወለድ እንደዚያው ነው ብሎ እሱ የሥጋዊውን የደማዊውን ሲል እሱ ደግሞ የመንፈሱን መወለድ አስረድቶታል። ይህንን ካስረዳ በኋላ ከጌታ ሄዷል። ወንጌሉ የሚያብራራው በጣም ረጅም ነው። ከቁጥር አንድ ጀምሮ እስከ ሀያ አምስት ነው። በአጭሩ ይህንን ይመስላል። መወገርን ባይፈራ ኒቆዲሞስ በቀንስ ቢሄድ። ንጉሴ መቼም ፌዝን ከቁም ነገር እየደባለቀ መጫወት ይችልበታል። እንዲህ አለኝ፣ ቀን ቀን አይምሮ ይባክናል። አየህ እንግዲህ የሚወጣውን የሚወርደውን ስታይ፣ እኛም ቢሆን ድሮ እዚህ ቅኔ ስንቆጥር ጭን እያዩ እንደ ባት እያዩ እግር እያሉ ዳይል እያሉ አይደለምና እንደው ቅጠላ ቅጠል ውስጥ ገብተህ እንደው አንድ ቦታ ውስጥ ገብተህ ነው ቅኔ እንዶ አስበህ በተመስቶ ቆጥረህ የምትመጣው። ንጉሴን ከአጽዋማቱ በአንዱ ድጓውን ጾመ ድጓውን አስብለዋለሁ። ለዛሬ ግን ምስባኳ አለ ዳዊት የሚለው አወስከ ስባክ ነው። እቺ ሁለተኛዋ ዜማ ጮክ ብዬ ጀመርኳት። አወስቀኝ ግሩም። የአብይ ጾም ምስጢራትና ታሪክ እጅግ የበዙ ቢሆኑም እንዲያው አጠቃላዩን ዕውቀታችንን በጥቂቱ ለመመገብ ያህል ለዛሬ በዚሁ እናብቃ። ዝግጅቱ አልተጠናቀቀም፣ ከሰሞኑ እንመለስበታለን። አባ ስራት ደስታ ገብሩንና ንጉሴ አክሊሉ ዘአፈሊቅን ከልብ አመሰግናለን። የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ ለፌዴሬሽኑ ምክር ቤት በቅርቡ ገብቶ እንደነበር ይታወሳል። ይህ ጥያቄ ብዙ ንግግር አስነስቷል። ከ20 ሺህ በላይ ፊርማ ያሰባሰቡ ሰዎች ናቸው አቤቱታቸውን ለፌዴራሉ መንግሥት ያቀረቡት። የትግራይ ክልል ባለሥልጣናትም ወልቃይት የሚገኝበትን አካባቢ ሰው ሰብስበው ነበር። በውይይታቸው ማብቂያም የተባለው የማንነት ጥያቄ የሌለ እንዲያውም የጸረ ሰላምና ጸረ ልማት ኃይሎች እንቅስቃሴ ነው ሲሉ በይነው መበተናቸው ቀደም ሲል ተዘግቧል። በቅርቡ ታዲያ እነዚያ የቀድሞዎቹ አቤቱታ አቅራቢዎች ከመካከላቸው ጥቂቱ ወደ አዲስ አበባ እንደገና ሄደው ነበር። ለምን ወደ አዲስ አበባ የሄድነው ነው? የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ካመለከትን፣ ካሳወቅን፣ ከጠየቅን ቆይተናል። ለትግራይ ክልልም ለፌዴሬሽንም እዚህ ለአማራ ክልልም አሳውቀን ቆይተናል። አሁን በእርግጥ ይሄ ብቻ አይደለም፣ እንግዲህ በመላ ዓለምም ይሄ ጉዳይ ታውቋል። ያንን አሳውቀን ግን አሁን ያለው ነገር ምንድን ነው? በዚህ ጥያቄ ምክንያት በማንነት ጥያቄ ምክንያት ወገኖቻችን አንደኛ እየታሰሩ እየታፈኑ እየተሰደዱ ከቤት ንብረታቸው እንግዲህ ከነዛ ከሞትና ከስደት የተረፉት መልሶ አሁንም እነዚሁ እየተፈናቀሉ እየተሰደዱ ነው ያሉ እና ይሄ ለምንድን ነው የሚል ጥያቄ አቅርበናል። ይሄ ምንድን ነው አቤቱታ ነው የምንለው በጥቅሉ። አቶ አታላይ ዛፌ ናቸው። የወልቃየት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ አቅራቢ ኮሚቴ አስተባባሪ ናቸው። ጉዳያቸው ለመሆኑ ምን ላይ ይገኛል እናስታውስ። ለእሱ መልስ ፌዴሬሽን የተሰጠን ሀሳብ አለ። ትግራይ ክልል መልስ እንዲሰጥ ነው የተባለት የጠየቅነው ማንነት ጥያቄ ነው ብለን የዛ ምላሽ ግን የትግራይ መንግስት ይሄን ብሎ ከፈረጀን፣ ይህን ያክል ፌዴሬሽን በራስ ድረስ መጥቶ አፈና ካካሄደብን በኋላ ፌዴሬሽን መልስ ሊሰጠን ይገባል። አሟጠን ጠይቀን መጥተናል። እኛ ህጋዊ ሰዎች ነን። ታይተን ተይዘን ተፈትሸን፣ ብዙ ነገር ተብሎብንም የተገኘብን አንዳችን እንከን የለብንም እስከዚች ቀን ድረስ ብለን ጠይቀን አሁን መልስ እንሰጣችኋለን ተብሎ መልስ ተሰጠን። ጠበቅን። የትግራይ መንግስት አቅርበን አቶ አባይ ወልዱም ራሳቸው አቅርበን እንጠይቃለን፣ መልስ እንሰጣችኋለን። በአጭር ጊዜ የሚመለስ መልስ አለ፣ በረዥም ጊዜ የሚመለስ መልስ አለ ብለው የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያሉ አባተና ምክትላቸው አቶ አህመድ ረሺድ ሁለቱ ባሉበት ሁለት የፌዴሬሽን ምክር ቤት የህግ ክፍል ሁለቱ አሉ። አንደኛ አቶ ወልዱ ናቸው። አንደኛው ስማቸው ለጊዜው ካልተሳሳፍክን አቶ አስቻለው ናቸው እና እነዚህ ባሉበት ተነጋግረን የወጣ ነው። በዛን ጊዜ ስንነጋገር የነበርን ደግሞ ከኛ ከወልቃይት ኮሚቴ በዛው እግረ መንገድ እነማን ነበራቸው ልትለይ ስለምችል ነው ጥያቄውን ልመልስልን። እሺ አታላይ ዛፌ፣ ኮሎኔል ደመቀ ዘውዱ፣ አቶ ጌታቸው አደነ፣ አቶ ልጅሸት አሰፋው እኛው አራታችን እንደ ትናንት አፈና የተካሄደብን የመጀመሪያ ፌዴሬሽን ገብተን ስንወጣ እኛንን ቀጠሮ ይዘን ነበር የወጣ ነው። ስንገባም አሁንም አራታችንን የገባ ነው እና ገብተን ብዙ ነገር ተነጋግረን መጨረሻ ላይ ያሉን የትግራይ መንግስት፣ መልስ እንዲሰጥ አቶ አባይ ወልድን በአካል ቀርበው ተጠይቀው መልስ እንዲሰጡ እናደርጋለን ተብለን በግልጽ ተነግሮን ወጣን። እዛው ፌዴሬሽን ምክር ቤት ማለት ነው። ያን መልስ ፌዴሬሽን ምክር ቤት። አዎ። እሺ። ይህን እየተጠባበቅን እያለ እነሱ ፌዴሬሽን ምክር ቤት ጉዳዩ እንዲሰጥ እኛ ግፊት እያደረግን ያለን፣ እነሱ ደግሞ በጎን ምንድን ነው የጀመሩት? ማሳደድ ነው የጀመሩት። እነማ የትግራይ መንግስት የትግራይ ክልል አጠቃላይ ማፈን ነው የጀመሩት፣ ተከታትለው መያዝ። እንግዲህ በዛ ወቅት የተያዙብን ልጆች አሉ፣ የተወሰኑ በዝርዝር የያዝኳቸው ልጆች አሉ። ከዚህ ቀደም ወደ ወልቃይት፣ የተለያዩ አካባቢዎች እየደወልን ብዙ በደልና እንግልት፣ ወከባ፣ ማስፈራራት፣ እስራት ደርሶብናል፣ ወይም በተለያዩ ሰዎች ላይ መፈጸሙን እናውቃለን የሚሉ ሰዎችን ስናነጋግርና ስንዘግብ ቆይተናል። አቶ አታላይም ይህንኑ ዛሬም ደግሞ ያነሳሉ። ከመንግስትም ከለላና ጥበቃ እየጠየቁ ነው። አሁን ይሄ ከሆነ በኋላ አቤቱታ እንደገና መልሰን አቀረብን ለፌዴሬሽን ምክር ቤት ያና አቤቱታ አቤቱታችን ያቀረብነው ምንድን ነው? ህገ መንግስታዊ ማንነት ጥያቄ በመጠየቃችን ስደት እና እንግልት፣ አፈና፣ እስራት ያለ ፍርድ ያለ ምንም ነገር እስካሁን ድረስ ታስረው ቢጠየቁም ፍርድ ቤት ሄደዋል ቢባሉም ቀጠሮ ሁለት ሳምንት ሳምንት አስር ቀን በመስጠት ብቻ እያመላለሷቸው ነው ያለ እና መፍትሄ ይሰጠን። የጠየቅነው የማንነት ጥያቄ እንጂ እነሱ እንደሚሉን አይደለም። እነሱ የሚሉት ነገር ምንድን ነው? ግንቦት ሰባት፣ አረኛ ግንባር ምን ብለው ማይጠሩት፣ አጠቃላይ እነሱ ማይፈልጉትም ነገር እየጠሩ ነው የሚናገሩት እና አይደለንም እንዳለ መሆናችን ማረጋገጫ አለን። እኛ በግልጽ ለፌዴሬሽን ያቀረብነ ወደ ወዳቤ ራሱ መረጃችን ነው። እነሱ በእኛ ላይ እየወሰዱት ያለ እርምጃ መረጃችን ነው። ህዝባችን ለምንድን ነው የሚሰቃየው? ማንነት እኮ ዲሞክራሲያዊ መብት መጠየቅ ነው ብለን ብንጠይቃቸው ይሄ በሌላ ነገር ተቀይሯል በትግራይ መንግስት። ስለዚህ ይሄ ለምንድን ነው የሚደረግብን አፈናና እስራት ምን አመጣው ብለን ጠየቅን። እሺ እንጠይቃለን መልስ እነግራችኋለን አሉን። በዛ ምክንያት በጣም ቆየን። በተደጋጋሚ ለሶስት ሳምንት ነው በፌዴሬሽን በራፍ የተመላለስ ነው። ሶስት ሳምንት አቶ አታላይ ተይዘዋል፣ ተንገላተዋል፣ ተዋክበዋል የሚሏቸውን ሰዎች በዝርዝር ይጠራሉ። ይህንን መረጃ ሐሰት ነው ወይም ስህተት አለበት ወይም ተዛብተዋል የሚል ካለ ለማስተናገድ መቼም ዝግጁ ነን። ከትግራይና ከአማራ ባለሥልጣናት አንዳች ምላሽ ለማግኘት ያደረግናቸው ጥረቶች በተደጋጋሚ ከሽፈውብናል። ስልኮች ተዘግተውብናል። ተይዘዋል የተባሉትን ሰዎች ሁኔታም እየተከታተልን ለማሳወቅ በምናደርገው ጥረት እንገፋለን። የሆነ ሁሉ ሆኖ ግን የወልቃይት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ ምን ደረሰ? በተጨባጭ ቁርጥ ብሎ የተሰጣቸው መልስ አለ? ከመቀሌ የሚሆን ከአራት ኪሎ ከትግራይ መንግሥት የተሰጠን ምላሽ፣ ለናንተ የምንሰጠው መልስ የለንም ወልቃይት ትግራይ ሆኗል። በማን አነጋገር፣ በራሳቸው ቋንቋ አገላለጽ፣ በራሳቸው ስሜት ህዝቡን ጠይቀን የህዝቡ ውሳኔ ያውላችሁ ብለው ለእኛ የሰጡን ምላሽ የለም። እንዲያውም እናንተ እነማን ናችሁ የሚል የንቀትና የግልምጫ የማስፈራራት አሁን የተከተሉትን ነገሮች ምላሽ ነው የሰጡን። ከዛም አልፎ ተርፎ አዲስ አበባ እንጦጦ ላይ የያዘን ምክትል ኮማንደር የፌዴራል ፖሊስ ምንድን ነው ያለን? እሱ አዲስ አበባ መግባት አትችሉም ሲለን ለምን ስንለው ይችን ጥያቄ እስካላቆማችሁ ድረስ ነው የተባለ። የትግራይ ተወላጅ ነው እሱ። ይሄ ምላሽ ነው የሰጠም። አንድ የፌዴራል ፖሊስ በፌዴራል ደረጃ የተቀነጠ የሰጠን መልስ የትግራይ ወልቃይት አማራ ነው ብሎ መናገር መጠየቅ፣ እሱን እስካላቆማችሁ ድረስ አዲስ አበባ አትገቡም ያለት። እኛ ግን ገብተናል። ከዛ በኋላም እሱ ነው መልሶ የያዘን። የሚገርመው ነገር አዲስ አበባ ፌዴሬሽን በራስ ድረስ መጥቶ ያፈነንም እሱ ነው። አሁንም እሱ ምክትል ኮማንደር ነው እና የእነሱ መልስ በማሰር በማሰል ስም በመስጠት ነው እንጂ በተጨባጭ ምላሽ ቢሰጡን ኑሮ ዛሬ ልናገር ነበር። ግን አልሰጡንም። አሁንም እየተናገሩ ያሉት ከነጭራሹ አማራነኝ አማራ ነኝ የሚባለው ንግግር እንዳንሰማ ነው። ከፌዴሬሽን ምክር ቤትስ ምን ያገኛችሁት ነገር አለ? ከፌዴሬሽን ምክር ቤት ያገኘ ነው አሁን መጋቢት ሀያ ስድስት ሰባተኛ ወር በእኛ እንቆጣጠር ሁለት ሺህ ስምንት ዓመተ ምረት ላነብልን የተጻፈ ጽሁፍ ነው። እሺ ማህተም ያለበት መረጃ ያለበት ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴሬሽን ምክር ቤት ለትግራይ ብሔራዊ ክልላዊ መንግስት ምክር ቤት መቀሌ ጉዳዩ ለምክር ቤቱ የቀረቡ አቤታዎችን ይመለከታል በትግራይ ብሔራዊ ክልላዊ መንግስት ውስጥ የሚኖሩ የወልቃይትና የጸገዴ ህዝቦች ተወካዮች ነን በሚል ጥር ሀያ ሶስት እቺ ተወካዮች ነን የሚል በኋላ ገልጽላለሁ በደንብ አድርጌ የሚል ጥር 25 ቀን 2008 ዓ ም እና የካቲት 19 2008 ዓ ም የተጻፈ አቤቱታ ለምክር ቤታችን አቅርበዋል በአቤቱታቸውም የማንነትና ተያያዥ ህገ መንግስታዊ መብቶች እንዲከበሩልን የሚል ጥያቄ ያቀረቡ ሲሆን የምክር ቤቱ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጉዳዩን ተመልክቶ በቅርቡ በተካሄደው የምክር ቤቱ መደበኛ ጉባኤ ቀርቦ አቅጣጫ መቀመጡ ይታወቃል። ግን አቅጣጫን ምን እንደሆነ ለእኛ ግልጽ አይደለችም። በዚሁ መሰረት የፌዴሬሽን ምክር ቤትን ለማጠናከርና ስልጣንና ተግባሩን ለመዘርዘር በወጣው አዋጅ ቁጥር ሁለት መቶ ሀምሳ አንድ ህዝባር አስራ ዘጠኝ ዘጠና ሶስት ዓመተ ምሕረት አንቀጽ ሀያ አንድ የተመለከተው እንዲህ አይነት ጥያቄዎች አስቀድመው በክልሉ በሚገኙት የተለያዩ የመስተዳድር እርከኖች ቀርበው መፍትሄ የሚሰጣቸው ሲሆን ቀጥታ ለምክር ቤቱ ሊቀርቡ እንደማይችሉ ግንዛቤ ተይዟል። በመሆኑም በአቤቱታ አቅራቢዎች የቀረበው የማንነትና ተያያዥ ሌሎች የመብቶች ጥያቄ በክልሉ በኩል መፍትሄ እንዲሰጠው ጉዳዩን የምለት መሆኑን እናሳውቃለን። ከሰላምታ ጋር። ያለ ዋባ ተረታ የፌዴሬሽን ምክር ቤት አፈ ጉባኤ። ግልባጭ ለሕገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ፣ ለፌዴሬሽን ምክር ቤት ጽህፈት ቤት፣ በፌዴሬሽን ምክር ቤት ለአቤቱ አቅራቢዎች ወኪሎች ባሉበት የሚል ደብዳቤ በሀያ ስድስት ተሰጥቶናል። ምላሹን እንዴት ተቀበሉት? እንዴትስ ተረዱት? ከእንግዲህ በኋላስ ቀጣይ እርምጃዎች ይኖሯቸው ይሆን ወይስ ጉዳዩ ተፈጸመ? የአቤቱታ አቅራቢዎች ወኪሎችም ሆኑ አቤቱታ አቅራቢዎች ምን ይሆን የሚያስቡት? እኛ የምናስበው ይሄ እንደገና በጥያቄ ተጽፎ ለፌዴሬሽን ምክር ቤት እንደገና የምናቀርበው ነው። ለመጀመሪያ የምናመሰግነው ነገር ምንድን ነው? ለፌዴሬሽኑ የምናመሰግነው እንዲያው ማህተም ያለው ደብዳቤ እንኳ ምንም ይበል ምን ይሄ ምላሽ ማግኘታችን በጣም እናመሰግናለን። ከዛ በመቀጠል ግን የተጻፈው ጽሁፍ አንድምታ ምን ለማለት ይፈልጋል? የእኛ ጥያቄ መቼ ነው የተነሳ? ይሄ ምላሽስ የምን ምላሽ ነው የሚለው ነገር ግን አጠር አድርጌ እነሱን መናገር እፈልጋለሁ ከፈቀድክልኝ። አሁን ሚቀጠሉ ምንድን ነው፣ ይሄ በትግራይ ብሔራዊ ክልላዊ መንግስት ለሚኖሩ የወልቃይትና የጸገዴ ህዝቦች ተወካዮች ነን በሚል እዚህ ላይ ሰው ሁሉ፣ አድማጭ ሁሉ እንዲረዳል የምንፈልገው ምንድን ነው ነን የሚሉ ነው የሚለው በፌዴሬሽን ደረጃ ምን ለማለት እኛ ኮ በቂ መረጃ ስላለን ነው የህዝብ ፌርማ አሰባስበን አስገብተናል። ወኪል ናቸው ተብለን በተደጋጋሚ አቅርበው ከመታፈናችን በኋላም ከመታፈናችን በፊትም በየሚመለከታቸው እርከን ቢሮዎች ገብተን በፌዴሬሽን ምክር ቤት አማትራቂ ተወካዮች መሆናችን አሳውቀን በተከታታይ ጉዳያችን ስንከታተሉ የቆየን ሰዎች ነው። ግን ከዛ የተሰጠን ስም ግን ተወካዮች ነን በሚል ነው ያሉት። ያውም የጥያቄው ቀን መቼ ነው ያደረጉት? ሀያ አምስት ሁለት ሺህ ስምንት እና የካቲት አስራ ዘጠኝ የእኛ ጥያቄ እኮ ሁለት ሺ ሰባት ዓመተ ምህረት ታህሳስ ወር ነው። ለፌዴሬሽን ምክር ቤት የገባ አመት አልፎታል። እንደገና መልሰው እዚህ ላይ ማንን ጨመሩት? እኛ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ብለን ስናስገባ አሁን ደግሞ ደርበው ማንን አስገቡት? ጸገዴን አስገቡ። ከመጀመሪያ እኛ ልክ ነው እንኳንና ወልቃይት ጸገዴ፣ ወልቃይት ጸገዴ ሰሜን አርማጭሆ ተብለን እንደምንጠራ ይሄ አርማችን ነው፣ መለያችን ነው። ነገር ግን የእኛ ጉዳይ ወደኋላ ኋላ ለመመለስ አዲስ ጥያቄ ለማድረግ በዚህ ቀን ዕለት እና የጸገዴ ህዝቦች ነው የሚለው። ህዝቦች ሌላ ህዝቦች ናቸው። ህዝብ ከተባለ ግን ጥቅል ስም ነው። ህዝቦች ከተባለ ከተለያየ ህዝብ የተውጣጣ ነው። የተለያየ ብሔር ያለውን ይሄ ራሱ የእኛ ስም አይደለም። ከዛ የተጻፈ አቤቱታ ለምክር ቤታችን አቅርበዋል። በአቤቱታቸውም የማንነትና ተያያዥ ህገ መንግስታዊ መብቶች ይላል። የማን ማንነት ማንነታችን? አልገለጹትም። እዚህ ላይ መግለጽ ስላልፈለጉ የአማራ ማንነት ቢሉት ምንም አይጎድለውም የነበር ልክ ነው አራት ነጥብ የሚያርስበት ጥያቄ ነው። ማንነት ሲሉ ግን ማን ማንነት? ወንድሞቻችን እኮ አሉ እዚህ ጎንደር የጠየቁ የቅማንት ማንነት። ለእኛ የአማራ ማንነት ቢሉ ምንድን ነው ከእነሱ የሚጎድለው? ከእኛስ ምንድን ነው የሚጨመረው? ትክክለኛ መብታችን እኮ ነው የጠየቅነው ይሄ ማንነታችን ራሱ መግለጽ አልፈለጉም። ተያያዥ ህገ መንግስታዊ መብቶች እንዲከበሩልን የሚሉት ምናልባት እዚህ ላይ ብናየው ምንድን ነው እነዚህ በደሎች ደረሱብን፣ እንደዚህ አይነት ችግሮች ደረሱብን፣ አፈናለብን አለብን ያልነው የእኛ ጥያቄ ተቀብለው ይህን አቅርበውት ከሆነ የአቤቱታ ጥያቄዎች ይሄ አይደለም የእኛ ምላሽ ከፌዴሬሽን ይሄ ቀጣይ ያሉ በየቦታው ስንሄድ ስንጓዝ የሚያጋጥሙን ችግሮች ማቅለል ነው። ነገር ግን የእኛ ጥያቄ የማንነት ጥያቄ ነው። ስለዚህ ከነዚህ ህገ መንግስታዊ መብቶቻችን አንደኛው ማንነታችን በትክክል አልተገለጸ በፌዴሬሽኑም። ስለዚህ ይሄ ከታች ከወረደ በኋላ እንደገና ምን ይላል የሚል ጥያቄ ያቀረቡ ሲሆን የምክር ቤቱ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጉዳዩን ተመልክቶ በቅርቡ በተካሄደው የምክር ቤቱ መደበኛ ጉባኤ ቀርቦ አቅጣጫ መቀመጡ ይታወቃል ይላል። በቅርቡ ከማለት ቀኑ ቢለ ይምናሉ። እንደገና የተቀመጠው አቅጣጫ ደግሞ ይሄን ይሄን በሚመስል አቅጣጫ ትቀምጠናል። እኛ ኮ በወሬ ስለሰማን ነው እንጂ አቶ አባይ ወልዱ ፈርመዋል። እነዚህ ሰዎች ጥያቄያቸው እስከ ፌዴሬሽን ደርሷል። ስለዚህ ጥያቄያቸው በአግባቡ ሊመለስላቸው ይገባል። የትግራይ መንግስት ሊመልስላቸው ይገባል። የትግራይ ምክር ቤት ሊመልስላቸው ይገባል ተብሎ እንደተነገረ አቶ አባይ ወልዱ እንደፈረሙ ይሄን እናውቃለን። በወሬ ስለሰማን በወረቀት ስላልተጻፈልን ነው ለመረጃው የምንቸገረው እንጂ ይሄን አቅጣጫ መቀመጡ ይታወቃል ከተኋለ፣ ምን አይነት አቅጣጫ፣ ወደየት የተቀመጠ አቅጣጫ፣ ማንን የሚያመላክት አቅጣጫ ለእኛ ጥያቄ ነው ይሄ። በዚሁ መሰረት የፌዴሬሽን ምክር ቤትን ለማጠናከርና ስልጣን ነ? ተግባሩን ለመዘርዘር በወጣው አዋጅ ቁጥር ሁለት መቶ ሀምሳ አንድ እዝር አስራ ዘጠኝ ዘጠና ሶስት አመተ ምህረት አንቀጽ ሀያ እንደተመለከተው እንዲህ አይነት ጥያቄዎች አስቀድሞ በክልሉ በሚገኙት የተለያዩ የመሰራ ድርድርከኖች ቀርበው መፍትሄ የሚሰጣቸው ሲሆኑ በቀጥታ ለምክር ቤቱ ሊቀርቡ እንደማይችሉ ግንዛቤ ተይዟል ይላል። ጥሩ ግንዛቤ ነው። እኛ ግን የቀረን ቀበሌ የለም፣ ቀጠና ብቻ ነው የቀረን። ለእያንዳንዱ ሄደን አመልክተን እያሳደዱ እያሳደዱ ሁመራ ታፍነናል፣ እንጦጦ ታግተናል፣ ጫንጮ ኦሮሚያ ክልል። በዚህ እግረ መንገዴ በጣም በጣም ትልቅ ምስጋና ማቀርበው ለኦሮሚያ ክልል ጫንጮ አስተዳደር፣ ፖሊስ፣ ጸጥታ ለእነዚህ ሁሉ ነው ሶስት ቀን ትልቀመጥ ጥሩ እንክብካቤ ያደረጉልን ይሄ አግቶ ነው የመለሱን። የመጨረሻ ፌዴሬሽን በራፍ ላይ ደግሞ እንደዚሁ አፈኑን። ይሄ ምላሽ ተሰጠን። እኛ ከዚህ ወዲያ ማሟጠጥ ማለት የህዝብ ህይወት ማለቅ አለበት ማለት ነው። ምንድን ነው? ለእኛ ጥያቄ ነው ወይስ ደም ካልፈሰሰ ስርየት የለም? እንዲህ አይነት አስቸጋሪ ነገር ነው የምናየውና የእኛ ጥያቄ የወልቃይት ጥያቄ አሟጦ የሄደ ነው። ይሄ ይሄ አሁን ዛሬ የምናገረው በሚቀጥለው ጊዜ በደብዳቤ ጽፈን ለፌዴሬሽን ምክር ቤት የምናቀርበው ነው። ያልተሟጠጠ ነገር የለም። ያልተሟጠጠ ህይወት ብቻ ነው በየእስር ቤቱ በየስርቻው ተወሽቆ ያለ፣ ያልተሟጠጠ የማንነት ምላሽ፣ ይሄ ብቻ ነው የቀረ እንጂ እኛ ያልተሟጠጠ ነገር የለም። በእኛ በኩል ያልጨረስነው ነገር የለም። ለምን ይሁን የወልቃይት ህዝብ የአማራ ብሔረተኝነት ጥያቄ አቅራቢዎቹ አማሮች ነን፣ ወደ አማራ መካለል ይገባናል የሚሉት የእኛ መልክዓ ምድራችን በጌምድርና ሰሜን ጠቅላይ ግዛት ወገራ አውራጃ፣ ዳባት ከተማ፣ ወልቃይት ወረዳ፣ ጠገዴ ወረዳ፣ ሁመራ ወረዳ ተብሎ የተቀመጠ ነው። ያለ መልክዓ ምድራችን ተከዜ ነው የሚመልሰን። አንድም ቀን በጣም የማመሰግናቸው በዚህ መካከል ልዑል ራስ መንገሻ ስዩም ቁጭ ያደረጉት አንድ መልስ አለ። ከሳቸው የበለጠ መልስ አልመልስም። ለመሆኑ ምን ነበር ያሉት? የያኔው የትግራይ ጠቅላይ ገዢ ልዑል ራስ መንገሻ ስዩም፣ ባልደረባዬ መለስካቸው አመሃ በቅርቡ አዲስ አበባ ላይ ያነጋግሯቸው ነበር። ቀንጨብ አድርጌ ላስታውሳችሁ። ንጉስ ሚካኤል በልጅ እያሱ ዘመነ መንግስት አባታቸውን ራስ ሚካኤልን ንጉስ ሚካኤል ብለው ነገሷቸው። በኋላ ንጉሰ ትግራይ ወሎ ብለው በእሳቸው አስተዳዳሪነት እንደገና ለጃማች ስዩም መንገሻ ነበሩ። ፓቴና ያኔ እሳቸውንም በንጉስ ሚካኤል ራስነት ሰጥተው ትግራይ በከፊል አስተዳዳሪ እንዳደረጓቸው ነው። በእውነቱ ታሪኩ የቆየ እና ይሄ በየትኛው በኩል ነበረ ብሎ የሚለው ነገር ራሱ በየዘመኑ የተለዋወጠና የተሰራ ነገር ነው እና እኔ በማውቀው በእውነቱ ትግራይ ክልል ይሄው ነበረ በጉልትነት ለምሳሌ ስሜን ይሄን እንደሆነ ሩር ጌታ የራሲዩ እዚያም ስለሚወለዱ ስሜን ጉልት ያው የሩር ጌታ በጉልትነቱ ወራጭነቱ ግን ያው በበጌምድር አስተዳደር እንደነበረ ነው ማስታውሰው። ልዑል ራስ መንገሻ ስዩም ያልጠቀሱት ሲሉ ይቀጥላሉ አቶ አታላይ። እሳቸው ያልገለጹት እኔ የሚገልጸው ነገር ምንድን ነው? የህብረተሰቡ ትስስር ስነ ልቡና፣ የባህል ትስስር የሚገርም ነገር። እኔ የወልቃይት ሴት የጸጉር ስሬቷ ብታየው ወርዶ እንደ አማራ ሴት አንገቷ አካባቢ ነው የሚያልቀው። የትግራይ ሴት ስሬቷ እንኳ ራሱ ከመሀል አናቷ ላይ ጨርሶ የቀረ ነው፣ ወደ ታች ዝርግፍ ነው የሚሆነው። ከጉትቻ ተሳሰር ሲታይ የእነሱ ሰቁሪን የሚሉት አለ ከላይ ከጆሮቸው ላይ ከአናቱ ላይ የሚጨምሩት ጉትቻ አለ። የእኛ ከታች ነው ጉትቻ የሚያስሩት ሴቶች። እንደገና አለባበሳችን፣ አነጋገራችን ጥምሎ የሚባል ለምሳሌ ወልቃይት አይታወቅም። አሸንድዬ የሚባል ጭፈራ ወልቃይት ላይ አይታወቅም። በማንኛውም የሰርግ የስነ ልቦና አገላለጻችን፣ ደስታችንና ሐዘናችን፣ የጦር ዘመቻችን፣ ትጥቃችን ራሱ ይለያያል። አንገናኝም፣ በፍጹም አንገናኝም። ምክንያቱም ይሄ ጥላቻ አይደለም። በጣም ይቅርታ ግን አይደለም። ጠቅላላ ሁሉም ነገራችን የኛ ከ አማራ ህዝብ ጋር በትውልድም በዘርም በሀረግም የተሳሰር ምን ከትግራይ ጋር አትወለድም ደግሞ እንወለዳለን። ብዙ ቤተሰቦች አሉ። የእህቴ ልጆች አሉ። የወንድሜ ልጆች አሉ። የአጎቴ ልጆች አሉ። ይሄን መንካት አይደለም፣ ከትውልድ ጋር ከባህልና ከስነ ልቦና ከጂኦግራፊያዊ ትስስር ከህብረተሰባዊ ቅርርብ። ግን አንድም ቀን ተከዜን ተሻግረን ሙሽሪት ሙሽራ ከባብን አምጥተን ማናውቅ። እነሱ መጡ፣ እኛ ሀገር ልጆቻችን ሰጠናቸው፣ እህታችን ሰጠናቸው፣ ተጋቡ። ስለዚህ ይሄን የመጡበት በስራ ምክንያት ተገናኝተናል። ማንም እንደሚገልጸው ሀገራችን የአዝመራ ሀገር ነው፣ የልማት ሀገር ነው። መጡ፣ ወገኖቻችን ናቸው፣ ኢትዮጵያውያን ናቸው፣ አብረን ኖርን። በዚህ ኗሪና ሰፋሪ አሁን በብዛት የሰፋበት ቦታ ላይ እኛ ብቻ የወልቃይት ህዝብ ብቻ የጠገዴ ህዝብ ብቻ ነው የነበረበት፣ ሌላም አልነበረበትም። ያቋቋመው የቆረቆረው የወልቃይትና የጠገዴ ህዝብ ነው፣ የአርማጭሆ ህዝብ ነው። ስለዚህ በማንኛውም ነገራችን አንገናኝም። የሚያገናኝም ቋንቋ ነው። አሁን አንድ በሕገ መንግስት ውስጥ ከተገለጠው ቋንቋ ነው እሱን ላነሳልዎት ነበረ። አዎ ቋንቋ፣ እኛ ትግርኛ እንችላለን። በተደጋጋሚ የተገለጸ ነገር አለ። አማርኛ፣ ትግርኛ፣ አረብኛ ይችላል ህዝባችን። ትግርኛ በመሰረቱ ቋንቋ በምሳሌ ሲጠቀስ ምንድን ነው? በተወለድኩብሽ ሳይሆን ባደግኩብሽ ነው። እኛ አንድን ቀን ሰርግ ደግሰን እኮ እንደ ትግርኛ ከበሮ አንስተን የመታንበት ቀን የለም። ህወሀት መጥቶ ነው ጓይላ ብሎ የሀገራችን ህዝብ እንቅፋት እየተመጣ መዞር ስለማይችል ሲሽከረከር የነበረ ደፋ ቀና እያለ ግድ ልማድ ተብሎ እንጂ እንዲህ አይነት ባህልም የለንም። ስለዚህ ምንድን ነው ያለው? ይሄ የትግርኛ ቋንቋ ደግሞ ትግርኛ እንደ ቋንቋ ከሆነ ወልቃይት የራሱ አነጋገር ዘይቤ አለው። ወደፊት በትልቅ መጽሐፍ ተጽፎ የሚወጣ ዝግጅት አለን እኛ ወልቃይት ትግርኛው ምን ይመስላል ለሚለው ነገር የቁሳቁስ ጥሪ፣ የመስፈርቶች፣ የሰው ስም፣ የአካባቢ ስም። አሁን እነሱ የእኛ ስም ነው እኛ ብለን አወጣ ነው ብለው አሁን በአዲስ መልክ እየቀየሩት ያለ አካባቢ የቦታ ስሞች አሉ። የትግርኛ ድምጸት ያላቸው ይገባኛል፣ ልክ ነው እሱ። ይሄ ቋንቋ ግን ከየት ነው የመጣ ቢባል የመጀመሪያው እኛ የግዕዝ ልጆች ነን። ግዕዝ ነው አማርኛም ትግርኛም እና አረብኛም ከግዕዝ ጋር ይመሳሰላሉ። ስለዚህ በግዕዝ የመጣ ቋንቋ ነው። ግዕዝ ነው መጀመሪያ። ማይ ማለት በግዕዝ ነው። አዲ ማለት በግዕዝ ነው። እነሱ የእኛ ትግርኛ ብሎ አሁን የራሳቸው ኮለላ አድርገው ያወጡት ትግርኛ ያስመሰሉት እንጂ አንድን መዝገበ ቃላት ይሄ የእኛ ነው ብሎ የሚፎክሩበት ነገር የላቸውም። ኤርትራውያን አሉ ትግርኛ ይችላሉ። አብዛኛው ቋንቋችን ከኤርትራውያን ጋር ይተሳሰራል። ይህን ስል የአሁኑኑ ስነልቦና ወይም አሁን ያለው የሰዎች ስሜት አይቻለ የምናገረው ድሮ እኛ ራሳችን የምናውቀው አብረን ያደግ ነው። እኔ ሁመራ ነው ያደግኩት ከትግራይ ልጆች ጋርም ከኤርትራውያንም ከሌሎች ብሄር ብሄረሰቦች ጋርም አብሬ ያድጋለሁ፣ እንተዋወቃለን። በቋንቋችን ማን ከማን እንደሚለየን እንዴት እንደምንድ ላይ እናውቃለን። ስለዚህ ትግርኛ በመናገራችን ጠቅልሎ ሊወስደን አይችልም። ስለዚህ በቋንቋ መስፈርት ተደርጎ በራስ ውሳኔ የተወሰነ ውሳኔ እንጂ በሕገ መንግስቱ መሰረት ቋንቋ ብቻ ኮለል ብላ ቁጭ ብላ ብትሆን ኑሮ ጥርግ ብለን ሄደናል። እንኳን ኤርትራን አይቀሩ። ግን መልክዓ ምድራዊ አቀማመጥ አለ፣ ስነ ልቦና አለ፣ የህዝብ ትስስር ራሱ አለ። ማን ከማን ጋር ነው በክፉን በደጉ የሚገናኘው መጀመሪያ ይሄ ነው መታየት ያለበት። ይሄ ነው ሊያዩልን ይረዱልን የሚገባ አቶ አታላይ። በዚህ ቃለ ምልልሳችን ውስጥ ቀደም ሲሉ ስላለው ሁኔታ ሲያስረዱኝ ያለ ደም ስርየት የለም ወይ ብለውኝ ነበረም። ምን ማለት ሆነው ብዙ ጊዜ የማየሆነ ይሄ የመጽሐፍ ቅዱሳዊ ቋንቋ ነው። ነገር ግን ይሄ እያልኩት ያለ ምንድን ነው? ብዙ ጊዜ እኛ ሀገራችን ኢትዮጵያ ውስጥ እየታዘብ ነው ያለ ደም ከተፋሰሰ በኋላ ሰው ከሞተ በኋላ ነው አስለቃሽ ነው ይመጣልን። በደንብም ሀዘናችን ተረድቶ የሚያለቅስልንም አይመጣም፣ አስለቃሽ ነው የሚመጣ ሀዘናችን የሚቀሰቅስ ነገር ነው። እኔ ፍሬት የምለው ነገር ይሄ ነው። ለምንድን ነው ወደ ሞት የሚገፉን? ለምንድን ነው የሚያፈራሩን? ለምንድን ነው የእኛን ሞት የሚመኙት? ለምንድን ነው እንለቅማቸዋለን አንለቃቸውም የሚሉን? ወንድሞቻቸው እኮ ነን። በስልጣን ያለው አካሄዳቸውን እኮ አክብረን ነው የምንሄደው እኛ። ነገር ግን እስከ ሞት ድረስ አንድ በአንድ እንለቅማቸዋለን። ምንድን ነው ይሄ? ሰው ካልሞተ፣ ደም ካልፈሰሰ መልስ አይገኝም ወይ? ከብዙዎቹ ወገኖቻችን የተማርነው ነገር እኮ ይሄ ነው። ለምንድነው ኢትዮጵያዊ ኢትዮጵያዊን ገድሎ የሚፎክርበት ሌላውንስ ወገኑ ቢሆን ለምንድን ነው በሀሳብ ከአሁን በኋላ ሀያ አንደኛ ክፍለ ዘመን ያለ ነው ተግባብተን ተነጋግረን ለምን አይፈታም ነው ስለዚህ ካልገደሉን መልስ አናገኝም ወይ ወይ ካልገደሉን መልስ አናገኝም ወይ ህገ መንግስት እኮ የብዙዎች መስዋዕትነት ፍሬ እኮ ነው አፈጻጸም ላይ እኮ ነው ያለ አሁን ችግር እየተፈጠረ ያለው ስለዚህ ያናገረኝ ይሄ ነው ለማለት ፈልጌ ነው ይህ ዘገባ ሰፊ ነው ለዛሬ እዚህ ላይ ገታ እናርግ እንጂ በሰሞኑ ዝግጅቶቻችን ይቀጥላል። የወልቃይት ህዝብ የአማራ ብሔረተኝነት የማንነት ጥያቄ ኮሚቴ አስተባባሪ ከሆኑት ከአቶ አታላይ ዛፌ ጋር ያደረግነው ቃለምልልስ ሰፊና ሁሉን አቀፍ ነው። ሙሉን ቃለምልልስ ዌብሳይታችን ላይ ያገኛሉ፣ ያዳምጡት። በዚሁ የወልቃይት ጉዳይ ላይ የህግ ባለሙያ መምህርና የህገ መንግሥት ጉዳዮች ተንታኝ ይዣለሁ። ጸጋዬ አራርሳ እባላለሁ። የህግ ተማሪና አስተማሪ ነኝ። በአዲስ አበባ ዩኒቨርሲቲ ህግ ተምሬ ነበር። በዛም በአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ለብዙ ዘመን አስተምሬ ያለው የህገ መንግስት ህግ ላይ እመራመራለሁ። አሁን በቅርብ ሜልበርን ዩኒቨርሲቲ የዶክትሬት ጥናቴን አጠናቅቄያለሁ። በተለያዩ የህግ ጉዳዮች ላይ አንዳንድ ጽሁፎችን እናቀርባለው የህገ መንግስት ጉዳይ ላይ ዶክተር ጸጋዬ፣ በድጋሚ ለጊዜው አመሰግናለሁኝ። በአጋጣሚ አሁን የደወልኩት እኔም ከዚሁ ከህገ መንግስት ጉዳይ ጋር የተያያዙት ጥያቄዎች ስላሉኝ ነው። ወልቃየት ሰሞኑን ካለው ጥያቄ ጋር ምን ያህል ይተዋወቃሉ? ያው በተለያዩ የህዝብ መገናኛ መንገዶች የተላለፉትን ነገሮች መስማት ችያለው። በተወሰነ ደረጃ ተከታትየዋለሁ ማለት ይቻላል። በአካል ግን ያው እንግዲህ እዛ ተገኝቼ ስለ ሁኔታው ስለ አካባቢው አሁን በእርግጥ እየተካሄደ ስላለ ሁኔታ አውቃለው ማለት አልችልም። ግን በመገናኛ ብዙሀን የተሰራጨውን አብዛኛውን ነገር ለማዳመጥ ለመከታተል ሞክሬያለሁ። ዶክተር ጸጋዬ ይሄንን ጥያቄ እርስዎ ከኢትዮጵያ ህገ መንግስት አኳያ እንዴት ነው የሚገመገሙት? ጥያቄውን ያነሱት ወገኖች የህገ መንግስት ጥያቄ ነው ያነሳነው ነው የሚሉት እውነት ነው? የተነሳው ጥያቄ የማንነት ጥያቄ ነው። በእነሱ አገላለጽ የወልቃይት አማራ ብሔርተኝነት ጥያቄ አስተባባሪ ኮሚቴ ነው ራሳቸውን ብለው የሚጠሩት። አዎ ሙሉ ስሙ የወልቃይት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ ነው። ኤግዛክትሊ የማንነት ጥያቄ ነው እና የማንነት ጥያቄ ብቻ ግን ሆኖ አይደለም የሚቀረው እኛ የወልቃይት ሕዝቦች አማራ ነን ብቻ ሳይሆን አማራ በመሆናችን ከአማራ ክልል ጋር እንድንቀላቀል እንደዛው እንድንታይ ከዚያም ጋር ተያይዞ ደግሞ ቋንቋችን፣ ባህላችን እና ማንነታችን በዛው መንገድ እንዲታወቅልን የሚል ጥያቄ ነው እና በኢትዮጵያ ህገ መንግስት ማንነትን የመወሰን ጥያቄ የብሔር ብሔረሰቦች እና ህዝቦች የራስን ዕድል በራስ ከመወሰን ጋር የተያያዘ ጥያቄ ነው። ምክንያቱም ራስን የመበየን ማለት ራይት ሰልፍ ዴፊኒሽን ጋር የተያያዘ ስለሆነ ይሄ ደግሞ በአንቀጽ ሰላሳ ዘጠኝ የታወቀ መብት ነው። ስለዚህም ነው ደጋግመው እነሱም ሲገልጹ እኛ ህገ መንግስታዊ መብታችንን ነው የጠየቅነው። ምንም የተለየ የፖለቲካ የሽብርም ተግባር እንደ መንግስት እያለን እንዳለው የ የውጭ ኃይሎች ተላላኪነት ተግባር የለብንም፣ ህገ መንግስታዊ መብታችንን ነው የጠየቅነው ይላሉ። እና የጠየቁት ጥያቄ አንደኛ የብሔር ብሔረሰቦች የማንኛውም ህዝብ ኢትዮጵያ ውስጥ ያለ የራስን እድል በራስ የመወሰን መብት ጥያቄ ነው። ራስን የመበየን ራስን የመግለጽ የራስን ቋንቋ፣ ባህልና ታሪክ እንዲሁም ማንነት የማበልጸግ መብት ጥያቄ ነው። ይሄ በህገ መንግስት እውቅና ያለው ጥያቄ ነው። ጥያቄውን ለማቅረብ ደግሞ የመሰብሰብ ሰላማዊ ሰልፍ የማድረግ አቤቱታ የማቅረብ ይሄም እነሱም ደጋግመው እንደሚገልጹ የሚገልጹት በአንቀጽ ሰላሳ መሰረት የተጠበቀ ዋስትና የተሰጠው ህገ መንግስታዊ መብታቸው ነው። ይሄንን አጥተዋል። አሁን የማንነት ጥያቄያቸውን ባነሱ ጊዜ በወረዳው በዞኑ ደረጃ ተመላልሰው የህዝቡን ድምፅ ለማሰባሰብ ሲሞክሩ መሰብሰብ አትችሉም የሚል ምላሽ እየተሰጣቸው፣ እንዲሁም የማስፈራራት እና የማዋከብ ተግባር እየተፈጸመባቸው፣ በሻይ ቤቶች፣ በመጠጥ ቤቶች እንደዚህ አካባቢ እየተገኙ ነው አቤቱታ እንኳን ለማስፈረም የሞከሩ ያሉት ሲገልጹ የሰማ ነው ማለት ነው። እንግዲህ በተለያዩ የመገናኛ ብዙሃን አዎ፣ እኛም በጠየቅናቸው ጊዜ እነዚህን አሁን እርስዎ የገለጹትን አይነት በደሎች እና ወከባዎች እንደሚደርሱባቸው ሲገልጹልን ነበረ እና ቀደም ሲል ካነሱት የአንቀጽ ሰላሳ ዘጠኝ የብሔሮች ብሔረሰቦችና ህዝቦች የመብት ጥያቄ በተጨማሪ እርስዎ ደግሞ የሚሉኝ አንቀጽ ሰላሳም መጣሱን ነው የሚነግሩኝ ማለት ነው። እነሱ በሚሉት መሰረት አዎ፣ የማንነታቸውን ጉዳይ ለማስረገጥ ጋ ህዝባዊ መብታቸውን የማንነታቸውን ጥያቄ ለማስረዳት እና በዚህ ሲንቀሳቀሱ ደግሞ መጀመሪያ ማቅረብ ያለባቸው ጉዳዩን የሚጠይቀው ህዝብ የህዝቡ ጥያቄ መሆኑን ማስረዳት አለባቸው ለሚያቀርቡበት ቦታ ሁሉ እና የህዝቡ ጥያቄ መሆኑን ለማስረዳት ደግሞ ከህገ መንግስቱ ጋር ተያይዞ በወጣ አዋጅ፣ አዋጅ ቁጥሩ ለመቶ ሀምሳ አንድ ሁለት ሺህ አንድ በፈረንጅ አቆጣጠር። በዚህ አዋጅ መሰረት ካለው ህዝብ አምስት በመቶ የሚሆነው ያህል ፊርማ ማሰባሰብ አለበት ይላል አንድ ቡድን አሰባስቦ ደግሞም ኮሚቴው ወይም ያንን ጥያቄ የሚያቀርበው ቡድንም ሆነ ግለሰብ የህዝቡ ቀጥተኛ ውክልና ያለው መሆኑን ማሳየት አለበት ይላል። ይሄንን ለማድረግ ማድረግ የሚቻለው ስብሰባ አድርጎ ውይይት ተወያይቶ ጥያቄያቸውን፣ ብሶታቸውን አንድ ላይ አቀርበው በዛ መሰረት ደግሞ ይሄንን ጽፈው ውክልናም ለሰጡት ወገን ደግሞ መስጠታቸውን የሚያሳይ ቃለ ጉባኤ አያይዘው በዚህ መንገድ ነው እንግዲህ ህጋዊ የሆነ ክትትል ማድረግ ይቻል የነበረው። ይሄንን ለማድረግ አሁን የመሰብሰብ ራስን የመግለጽ ሰላማዊ ሰልፍ የማድረግም ሆነ አቤቱታ የማቅረብ እንደዚህ ቁጭ ብሎም ተሰብስቦ ተወያይቶ ለማድረግ ስላልተቻለ ከሶስት ሰው በላይ ሁሉ አንድ ላይ ሆነን ከታየን እንዋከባለን ነው የሚሉት እነሱ። ይሄ የሚያሳየው መሰብሰብ ፍጹም እንደማይችሉ ነው። እና በዚህ ምክንያት እንግዲህ ኢንፎርመሊ በየሻይ ቤቱ፣ በየምግብ ቤቱ፣ በየሬስቶራንቱ እንደዚሁ እየተነጋገሩ ነው የሚያሰባስቡት እቺን ፊርማ ማለት ነው። ይሄንን አድርገው ነው እንግዲህ ወደ አዲስ አበባ መጀመሪያ የፌዴሬሽን ምክር ቤት የሄዱት። የፌዴሬሽን ምክር ቤት ይሄ ሀያ አባላት ያሉት ኮሚቴ ለፌዴሬሽን ምክር ቤት ጉዳዩን አቅርቧል። ከፌዴሬሽን ምክር ቤት አፈ ጉባኤ ጋር ለመነጋገር ሞክረዋል። ጽሁፋቸውንም አመልከቻቸውን አስገብተዋል። የተሰጣቸው መልስ መንፈሱ ከህገ መንግስቱ እና በዚህ አዋጅ አሁን ቅድም የጠቀስኩት አዋጅ አዋጅ ቁጥር ሁለት መቶ ሀምሳ አንድ ሁለት ሺ አንድ ውስጥ በተገለጸ መሰረት አካባቢያዊ መፍትሄዎችን የመጨረስ ግዴታ አለበት። ማንኛውም ህገ መንግስታዊ መብቶችን የራስን እድል በራስ መወሰን መብት ቢሆን፣ የማንነት ጉዳይ ቢሆን፣ የቋንቋ የባህል መብት ቢሆን ወይንም ደግሞ የክልል የመካለል ጥያቄ ሲኖር ማለት አሁን በሲዳማም ዞን ነበረ። የታሌ ወረዳ የየም ህዝቦች ነበረ። በኦሮሚያ የኮንሶም ነበረም አዊ ኮንሶ ነበር። የኦሮሞዎች ይሄ ወንዶ ገነት አካባቢ ነበረ። የሚኤሶ በሶማሊና በኦሮሚያ መካከል ነበረ። እነዚህ ሁሉ ቦታዎች ላይ ሲሆን እንደዚህ አይነት ጥያቄ ሲኖር የሚሆነው መጀመሪያ በአካባቢው ያለ መንግስት ጋር በስልጣን ተዋረዱ መሰረት አካባቢያዊ የሆኑ መፍትሄዎችን አሟጠው መጠቀማቸውን ማረጋገጥ አለባቸው ይባላል። ስለዚህ ክልሉ አሁን ይሄን ጥያቄ ያነሳው ማን ነው? ኖርማሊ የክልል ድንበር ግጭት ተብሎ ነው አሁን የሚወሰደው። ይሄ እንግዲህ በክልሎች መካከል ያለ የወሰን አለመግባባት ወይም የወሰን ልዩነት ግጭት ሲኖር ማለት ነው። አሁን ችግሩ የአማራ ክልል እንደ አማራ ክልል ይሄ አካባቢ ግዛት ለእኔ ይገባኛል ብሎ አይደለም የጠየቀው እና አሁን ያ አካባቢ የሚኖረው ህዝብ ከትግራይ ክልል ጋር ነው አለመግባባቱ የተፈጠረው። የማይመጣጠን ግንኙነት ነው ራሱ ያላቸው። እንዲህ በሆነ ጊዜ አልቲሜትሊ ያው ወደ ሌላ ክልል ወደ አማራ ክልል እንገባለን። እኛ አማራዎች ነን እስከምናውቀው ድረስ እንዲሁም እነሱ እንደሚሉት ለስድስት መቶ ሰባ ዓመታት በታሪካችን እንደ አማራ ነው የኖር ነው ህዝቦቹ የተለያየ ቋንቋ ቢናገሩም አማርኛም፣ ሱዳን ማለት አረብኛም ትግርኛም የሚናገሩ ቢሆንም አማራዎች ነን በታሪክም አሁንም በቅርብም ዘመን ባለው አስተሳሰብ አመለካከት ባህልም ሥነልቡናችንም በእምነታችንም አማራዎች ነን ይላሉ እና ይሄንን ባሉ ጊዜ ወደ አማራ ክልል ነው የሚካልሉት። አሁን የአማራ ክልል አይደለም ግን ጥያቄውን እያቀረበ ያለው። ይሄን አለመመጣጠኑን ያሰፋዋል ይሄ መሆኑ። ስለዚህ እነዚህ ሰዎች መጀመሪያ የማንነታቸውን ጥያቄ ያቀርባሉ። በህጉ መሰረት ይሄ የማንነት ጥያቄ ሲነሳ መጀመሪያ የሚወሰነው ኖርመሊ ህጉ የሚለው ግጭቱ በተነሳባቸው አካባቢ ያሉ ሁለቱ መንግስታት በስምምነት በውይይት ለመፍታት ይሞክራሉ ይላል። አሁን የሁለቱ ክልሎች ጉዳይ ስለ አይደለ ጥያቄውን ያነሳው ቡድን የት ይሄዳል ማለት ነው ተካሎበት ያለው ክልል ውስጥ የአስተዳደር እርከኑን ጠብቆ እዛው ያቀርባል ማለትም በትግራይ ክልል ምዕራባዊ ዞን በሚባለው ውስጥ ጥያቄውን ያቀርባል። አዎ አንቀጽ ሰላሳ ዘጠኝም ላይ በንዑስ አንቀጽ አራት ስር ተዘርዝረዋል። ይሄ የራስን እድል በራስ የመወሰን መገንጠል ነው። ግን አንቀጽ አርባ ስድስት ንዑስ ቁጥር ሁለት እና አንቀጽ አርባ ሰባት ነው ከህገ መንግስቱ የተሻለ ስለዚህ ነገር የሚያብራራው በክልል ስለመሆን ወይም ደግሞ የአከላለል ለውጦች የሚል አንቀጽ አለ። አንቀጽ አርባ ስምንት ውስጥ እሱ ምን ይላል? የክልሎችን ወሰን በሚመለከት ጠቅሳለሁ። ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈር እና ፍላጎት መሰረት በማድረግ ይወስናል ይላል እና መጀመሪያ የሚደረገው በሁለቱ ክልሎች መካከል ስምምነት እንዲሆን፣ ያ ማይቻል ከሆነ የፌዴሬሽን ምክር ቤት ይወስናል። የፌዴሬሽን ምክር ቤት ሲወስን አንደኛ የሚያመለክተው የሚያየው ነገር የህዝቡን አሰፋፈር የህዝቡን አሰፋፈር። አሁን በዚህ አዋጅ ደግሞ ቅድም በጠቀስኩት አዋጅ ዝርዝሩን ሲገልጽ ምን ይላል? ጉዳዩ ሲቀርብለት የፌዴሬሽን ምክር ቤት አሰፋፈሩን አጥንቶ መወሰን የሚችል ከመሰለው በቂ መረጃ ከኖረው በኋላ እራሱ ይወስናል። ነገር ግን ራሱ ለመወሰን የሚያስችል የሚያስችል ጥናት ከሌለው እና ካልመሰለው ህዝቡ እንዲወስን የህዝቡ ፍላጎት ይጠየቃል። የህዝቡ ፍላጎትን ደግሞ ለማወቅ ሬፈረንደም ይካሄዳል። ሬፈረንደም እንዲካሄድ ምርጫ ቦርድን ይወክላል ወይም ራሱ ያካሄዳል ይላል። ይሄ ነው ስነ ስርዓቱ እንግዲህ። በመሰረቱ ምንድን ነው የሚሆነው? ልክ ጥያቄው ሲነሳ ምን ይላል ልቱ ይሄ አዋጅ በቅን ልቦና የመወያየት ፈቃደኝነት ያስፈልጋል። ይሄ መነሻ መርህ ነው ይላል። አሁን እነዚህ ሰዎች ጥያቄያቸውን በወረዳ በዞን ደረጃ ለምዕራባዊ ሰውን ባቀረቡ ጊዜ በቅን ልቦና ለመወያየት አልሞከሩም። ይልቅ ያሏቸው አማራንን ብላችኋል፣ እንግዲያው መሬታችንን ለቃችሁ ውጡ። ይሄ የትግራይ ክልል ነው። ጥያቄውን የምታነሱት ሰዎች የህዝብ ጥያቄ አይደለም። እንዲሁም የሻቢያ የግንቦት ሰባት እና የሌሎች አፍራሽ ኃይሎች ተላላፊዎች እየሆናችሁ ነው እና ይሄ የህዝብ ጥያቄ አይደለም፣ ህዝቡ ቀደም ብሎ ወስኗል፣ ስለዚህ ሰውን አትረብሹት የሚል የመወያየትን ፈቃደኛ ያለመሆን ነገር ይታያል። ሄደው ሊያናግሯቸውም ሲሞክሩ እንዲሁም ሲያሰራሯቸው ነው የሚታየው። ይህንን ነው እያሉ ያሉት እነሱም። አዎ ይሄ ነገር የሚያሳየው ምንድን ነው? በክልል ውስጥ ሊጨርሱት ተስፋ የሚያስቆርጥ ነገር ነው ያለው ማለት ነው። ስለዚህ ምን ያደርጋሉ? በክልል ውስጥ በቅን ልቦና የመወያየት መርህን የሚከተል አስተዳደር ከሌለ ወደ በላይ ወደ ፌዴሬሽን ምክር ቤት ይሄዳሉ ማለት ነው። እኔ ግን የፌዴሬሽን ምክር ቤት ከመሄዳቸው በፊት ብዙ ጊዜ የሚረሳ አንድ የህግ ሪሶርስ አለ ያልተጠቀምንበት። ክልሎቹ የክልል ህገ መንግስታት አላቸው። የክልል ህገ መንግስታት ደግሞ ህገ መንግስት ተርጓሚ ኮሚሽኖች አሏቸው። የህገ መንግስት አጣሪ ጉባኤዎችም አሏቸው። ይሄ ሁል ጊዜ እስከ መኖራቸውም አይታወቅም። አሁን እንደው ጥሩ ስርዓት ቢኖረን ኖሮ ህዝቡ የራሱን ጥያቄ በዲሞክራሲያዊ መንገድ ያቀርባል። ምክንያቱም ሁሉም ወልቃይት ውስጥ የሚኖር ሰው ወደ አማራ መካለል ይፈልጋል ማለት አይደለም። የማይፈልግ ሰው ሊኖር ይችላል። ይሄም በዲሞክራሲያዊ መንገድ በአብላጫ ድምጽ የሚወሰን ነው እንጂ ዝም ብሎ ታፍኖ አይደለም። ለምን እንደማይፈልግም እሱም ተከራክሮ ምናምን ማለት ነው። ይሄ ይደረግና ጥያቄው ሲቀርብ ለዞኑ ይቀርባል። ዞኑ ማይፈታው ከሆነ ወደ ክልሉ ህገ መንግስት አጣሪ ኮሚሽን፣ ወደ ክልሉ ምክር ቤት ይሄድና የክልሉ ምክር ቤት ወደ ህገ መንግስት ተርጓሚ ኮሚሽናቸው የወስደው ነበረ። የራሱ የክልሉ ህገ መንግስት ማለት ነው። እኛ እዚህ ክልል አይደለንም። እኛ ማንነታችን እንዲህ አይደለም። እነሱም እንደሚሉት እኛ ሸዳይ እንጂ አሸንዳ እንድንጨፍር መገደድ የለብንም። ሆያ ሆዬ እንድንዘፍን እንጂ የሌላ የትግርኛ መንጨፈር የለብንም። የትግርኛ ባህልን ማንጸባረቅ የለብንም። እኛ ልጆቻችን በአማርኛ መማሪ ሲገባቸው በአፍ መፍቻ ቋንቋቸው በትግርኛ እንድንማር ተገደናል። እንዲህ እንዲህ የሚሉት ነገር አለ። በጣም የሚያሳዝን ነው በእውነቱ። ይሄ ሁሉ መሰረታዊ መብት ስለሆነ እና ይሄንን ጥያቄ በትግራይ ክልል ውስጥ እንዲፈታላቸው ለትግራይ ክልል ምክር ቤት ያቀርቡና ምክር ቤቱ ለሕገ መንግስት ተርጓሚ ኮሚሽን መርቶት በዛ መንገድ ይወሰንላቸዋል። እዛም የማይወሰን ከሆነ አሁን ደቡብ ክልል ብዙ ጊዜ የሚደረገው እንደዚህ ነው። የደቡብ የብሔረሰቦች ምክር ቤት የሚባል አለ። እዛ ነው የሚሄዱት። እዛ ካልተወሰነላቸው ወደ ፌዴሬሽን ምክር ቤት ይሄዳሉ። ብዙ ጥያቄዎች አሉ ባይዘ እንደዚህ አይነት እና አሁን የትግራይ ይሄ አልሆነም። የወልቃይቶቹ ግን የሚሉት በየሄድንበት ቦታ ኃይል ነው የሚጠብቀን ነው ብለው ብሶት የሚያሰሙት እስከዛ ደረጃ መድረስ አንችልም ነው እያሉ ያሉት። እውነት ነው። በዚህም ምክንያት ነው ምክር ቤት ሲሄዱ አሁን የፌዴሬሽን ምክር ቤት ሲሄዱም የተባሉት ያው እንደምታውቁት ነው። የተባለው እንደምታውቁት በክልሉ ያለውን መፍትሄ አሟጣችሁ መጨረስ ስላለባችሁ የትግራይ ክልል ይሄን ያደርጋል ብለን አናምንም፣ ግን ችግሩን እንዲፈቱት እነሱ ጋር መመለስ አለባችሁ ይሏቸዋል። ደብዳቤያቸውን አስረክበው ያደረጉት ነገር ተመልሰው ትግራይ ክልል ከአፈ ጉባኤዋ ጋር ከወይዘሮ ቅዱሳን ነጋ ጋር ለመነጋገር ሞክረዋል። ጉዳያቸውንም አስረድተዋል። ከክልሉ ርዕሰ መስተዳድር ጋር ለመነጋገር ሞክረው አልተሳካላቸውም። ይሄ አግባብ ነው። በጣም ትክክል ነው። ያው ለፌዴራሉ መንግስት ለፌዴሬሽን ምክር ቤት ያቀረቡትን ደብዳቤያቸውን ማለት አቤቱታቸውን ለዚህም አቅርበዋል። ይሄም ተደርጎ አሁንም በዞኑ ደረጃ በወረዳ ደረጃ ምንም አይነት የመፍትሄ የሚመስል ሀሳብ የለ። እንዲሁም የበለጠ አጂቴሽን የበለጠ የመፍራትና የመፋጠጥ ነገር ነው ያለው አሁን፣ እና አገሩንም የሚያረጋጋ ነገር አይመስለኝም። ይልቅ በሌላ ደስ የሚል ፕሮሰስ የተካሄደው በጎንደር ስብሰባዎች ተደርገው ነበረ። የህዝብ ስብሰባዎች፣ የሀገር ሽማግሌዎች ህዝቡን አሰባስበው እነዚህን ጉዳዩን የሚያስተባብሩ የኮሚቴ አባላትን ጠርተው ጥያቄ ጠይቀው ጥያቄያቸውን ሰምተው ከዚህም በኋላ እንዲሁም ለብአዴን ጽሕፈት ቤት ለክልሉ መንግስት ጥያቄያቸውን እንዲደገፍ የማበረታታት ሰምተናችኋል የማለት ነገር ሲሞክሩ ታይቷል። አሁን ይሄ በመሰረቱ በህግ ስልጣን የላቸውም እነሱ ምክንያቱም ከክልላቸው ውጭ ነው። አሁን ባለው አወቃቀር ግን ጥሩ ነው ማለት ህዝብ ተስፋ መቁረጥ የለበትም። እንደዚህ የተበደለ ቡድን ከምንም ነገር በላይ ነገሩን የሚያመርበት ተስፋ ቢስ ሲሆን ነው እና በሰላማዊ መንገድ የሚሰማው ሰው አሁን እኛ ሀገር በጣም ብዙ ጊዜ የሚያስቸግረው የሚሰማበት እድል ያጣል ሰው እና የዛን ጊዜ ሌላ አማራጮችን መውሰድ ይጀምራል እና አንድ ቦታ የሚሰማ የሀይል ማለቶ ነው አዎ ወደ ሀይል ይሄዳሉ በጣም እኮ ከባድ ነው አሁን ብዙ ጊዜ የራስን ችግር ከውጭ ሀይሎች ወይም ደግሞ ወደ ሌላ ሀይል ኤክስተርናላይ ስናደርገው እንዲሁም እነዛ የውጭ ሀይሎች ይሄንን ያለውን ልዩነት እንዲጠቀሙበት ነው የምናደርገው እንገፋቸዋለን እዚህ ማልሰማ ከሆነ አሁን ለምሳሌ በጣም ተደጋግሞ በዚህ በኦሮሚያውም ተቃውሞ ጊዜ በተለያዩ አካባቢዎች በሶማሌ ክልል በኦጋደን በተለያየ ጊዜ ኢቭን ጋምቤላ በኖዌርና ባኛዋክ መካከል ችግር ሲፈጠር ሁል ጊዜ የሚባለው እሱ ቀርቶ፣ የሙስሊም ወንድሞች እህቶቻችን የእምነት ነጻነትን በሚመለከት በነሱ ጊዜ ሁል ጊዜ የኢትዮጵያ መንግስት ድሮም ነው ይሄ በነገራችን ላይ የሚያነሳው ነገር የውጭ አፍራሽ ኃይሎች ተላላኪ እየሆኑ ይላል። ይሄ ኤክስተርናላይዝ ማድረግ እኔ አንዳንድ ጊዜ ማሰብ ያለብን ተላላኪ የውጭ ኃይሎች ተላላኪ የሆኑት እንዴት ቢከፋቸው፣ እንዴት ቢብስባቸው ነው፣ እንዴት መንግስታቸው እዚህ እያለ እንዴት ባይሰማቸው ነው ለሌሎች ተላላኪ ለመሆን ድረስ የበቁት ብሎ ለምንድን ነው የማይታሰበው? ይሄ ክስ በሌላ በኩል ራስን የማሳጣት ያህል ነው። እያሉኝ ነው፣ እኔ እኮ እንዲህ ይሄንን ያህል መጥፎ ነኝ እያለ ነው ከሳሹ፣ ማለት ነው። አብሶሉት እውነት ነው። እና ይህን ይሄ ተገቢ ነገር አይመስለኝም። ይሄም ያን በጣም በጣም የሚያሰራኝ ነገር ይሄ ነው። በሙሉ ኢትዮጵያ ውስጥ እስካሁን ብዙ ብሶቶች ሲነሱ በተለያየ ቦታ ነው ሁል ጊዜ የሚባለው ይሄ የሕዝብ ጥያቄ ሳይሆን የአንዳንድ ጽንፈኞች፣ የታሪካዊ ጠላቶቻችን፣ እንደዚህ እንደዚህ የሆኑ አፍራሽ ኃይሎች፣ ሽብርተኞች፣ እነዚህ የሚያራግቡት ህገወጥ የሆነ ተግባር ነው ይሉና ወዲያውኑ ይሄንን ጥያቄ ያቀረቡትን ወገኖች ወደ ህገወጥነት ይፈርጇቸዋል። ከዛ በኋላ የማጥፋት እርምጃ ነው የሚወስዱት ማለት ነው እነዚህ ሰዎች ላይ። ልክ ያ በተባለ ጊዜ ደግሞ ኤግዛክትሊ ያንን የተባሉትን ነገር ይሆናሉ እነዚህ ቡድኖች፣ ምክንያቱም አማራጭ የላቸውም። ይሄ በጣም አደገኛ ነገር ነው። ይሄ ነው አገሩን በጣም በቋፍ እያደረገው ያለውና፣ ይሄ በጣም በአትኩሮት ሊታሰብበት የሚገባ ጉዳይ ነው ብዬ አስባለሁኝ። ዶክተር ጸጋይ አራርሳን ያገኘኋቸው ሜልበርን አውስትራሊያ ላይ ነው። የሕገ መንግሥት ጉዳዮች ጠቢብ ናቸው። የቃለ ምልልሳችንን የበዛውን ክፍል ዌብሳይታችን ላይ ያገኛሉ። ዶክተር ጸጋይ አራርሳን አመሰግናለሁ። ስለ በገና ከመጋቤ ስብሃት ዓለሙ ዋጋና ከንጉሴ ጋር ብዙ ታሪክ ተጫውተናል። በሰሞኑ ዝግጅቶቻችን አቀርብላችኋለሁ። ጊዜያችን እየተገባደደ ነው መሰለኝ። ተውስማኝ ሀገሬ ይላሉ መጋቤ ስብሃት አለምዋጋ ታው ሰማኝ ሀገሬ ራ ሰማኝ ሀገሬ ታው ሰማኝ ሀገሬ ራ ሰማኝ ሀገሬ ታው ሰማኝ ሀገሬ ሲከፋው መኖሬ

ለማጠቃለያ ዜናዎቹ፣ ሄኖክ ሰማእግዜር ነኝ። ደቡብ ሱዳንን በሚያዋስነው የኢትዮጵያ ምዕራባዊ ድንበር አካባቢ ታጣቂዎች 140 ሰዎች መግደላቸውን የኢትዮጵያ መንግሥት አስታወቀ። ድንበር ተሻጋሪ ጥቃቱ በጋምቤላ ላይ የደረሰው በሜሪሌ ጎሳ ታጣቂዎች አርብ ዕለት እንደሆነ መንግስት አስታውቋል። በጋምቤላ ላይ የተገደሉት ሰዎች መካከል ሴቶችና ህጻናት እንደሚገኙበትና ሌሎች ታግተው ወደ ደቡብ ሱዳን መወሰዳቸውን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲትድ ፕሬስ የዜና ምንጭ አስታውቀዋል። ዛሬ ማምሻውን ለኢትዮጵያ ህዝብ በቴሌቪዥን ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስታቸው በደረሰው ጥቃት ማዘኑን ገልጸዋል። 208 የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ 102 የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። ጠቅላይ ሚኒስትሩ ጥቃቱ ከደቡብ ሱዳን መንግስትም ሆነ ከአማጺያን ጋር ግንኙነት እንደሌለው ገልጸዋል። የኢትዮጵያ መከላከያ ሰራዊት ስልሳ የሚሆኑ አጥቂዎችን መግደሉን ደግሞ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ገልጸዋል። በኢኳዶር በትናንትና ሁለት በደረሰው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር 233 መድረሱ ተዘገበ። በርዕድ መለኪያ 7.8 ሬክተር የተመዘገበው አደጋ የደቡብ አሜሪካዋን ሀገር የባህር ዳርቻ አካባቢዎች ክፉኛ ጎድቷል። በጃፓን ሐሙስ ዕለት የተከሰተው የመሬት መንቀጥቀጥ ተጨማሪ ርዕደቶች ተከትለውት በመድረሳቸው አደጋውን በአደጋው የተጎዱን ፈልጎ ለማግኘትና የሕክምናና ሌሎች እርዳታዎች ለመስጠት አስቸጋሪ ሁኔታዎችን ፈጥሯል። የዩናይትድ ስቴትስ መንግስት በኦኪናዋ ደሴት የሚገኙ የባህር ኃይል መርከቦቹን በማንቀሳቀስ ከጃፓን መንግሥት ጋር የአደጋ ጊዜ መልስ በመስጠት ላይ ይገኛል። በስተ መጨረሻም የብራዚል የህዝብ ተወካዮች የሀገሪቱ ፕሬዚዳንት ዲልማ ሩሴፍ በስልጣናቸው ይቀጥሉ ወይስ ይወገዱ በሚል ድምፅ እንደሚሰጡ ይጠበቃል። እንደራሴዎቹ በሰፊ ሁለት ሶስተኛ ድምፅ ፕሬዚዳንት ዲልማ ሩሴፍን የስልጣን ማተማመኛ ድምፅ ከሰጡ ጉዳዩ ወደ ሀገሪቱ ሴኔት ይተላልፋል ተብሎ ይጠበቃል። ዜናው አበቃ። የተከበራቸሁ አድማጮች ለምሽቱ ጊዜው፣ አለቀብን። ነገ በመደበኛው የሰኘው ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሐንዲሶቹ ስም እሰናበታችኋለሁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ሰሎሞን አባተ ነኝ። ሰላም፣ በደህን አደሩ።